ቡሩንዲ ውስጥ መንግስቱና ተቃዋሚዎች መመለሻ ወደማይኖረው ቀውስ ከመግባታቸው በፊት ተጨባጭ የሆነ ንግግር ማካሄድ እንዲጀምሩ የሚገፋፋ መልእክት የያዘ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ልዑካን ቡድን ዛሬ ወደ ቡጁምቡራ ተጉዟል። ከቡድኑ ጋር የተጓዘችው በተባበሩት መንግስታት ድርጅ ድርጅት የአሜሪካ ድምፅ ቋሚ ዘጋቢ ማርገሬት በሽር የላከችው ዘገባ አለ። አዳነች ፍስሀዬ ታቀርባለች። የጸጥታው ምክር ቤት መልእክተኞች ቡሩንዲን ሲጎበኙ ለሁለተኛ ጊዜ ነው። ይህም ድርጅቱ ብሩንዲ ውስጥ የሚካሄደው ደም መፋሰስ እንዳይባባስ ያለውን ስጋት ያመለክታል። ከምርጫ ጋር በተያያዘው ግጭት ካለፈው መያዝያ ወር አንስቶ ቢያንስ 439 ሰዎች ተገድለዋል። ከሺህ በላይ የሚሆኑ ሰዎች ደግሞ ከሀገሪቱ ለመውጣት ተገደዋል። የሰብዊ መብት ረገጣው እየተባባሰ ሄዷል። የሀገሪቱ ኢኮኖሚም እየተደረመሰ ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር የፈረንሳይና የአንጎላ አቻዎቻቸው ያሉበትን ተልእኮ እየመሩ ነው። ቡሩንዲ መስቀለኛ መንገድ ላይ ትገኛለች ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል። They cannot let it become business as usual that you wake up in the morning and there's a corpse on the street as you, as you try to get to work. And that is what is starting to happen in Burundi. <laughs> የብሩንዲ ፕሬዝደንት ፒየር እንኩርንዚዛ ለሶስተኛ ጊዜ ለፕሬዝዳንትነት መወዳደራቸው የሀገሪቱን ህገ መንግስት ይጥሳል በሚል የተቀሰቀሰው ግጭት በቱትሲዎችና በሁቶዎች መካከል ወደሚካሄድ እርስ በርስ ጦርነት ሊያመራ ይችላል የሚል ስጋት አለ። እንደ አውሮፓ አቆጣጠር ከ1993 እስከ 2005 ዓ.ም በነበረው ጊዜ ውስጥ ብሩንዲ በሁቶዎችና በቱትሲዎች መካከል በተካሄደ እርስ በርስ ጦርነት ተዘፍቃ እንደነበር የሚታወቅ ነው። በተባበሩት መንግስታት ድርጅት የአንጎላ አምባሳደር እስማኤል ጋስፓር ማርቲንስ የጸጥታው ምክር ቤት ልኡካን ወደ ቡሩንዲ የሚጓዙት በሀገሪቱ መንግስትና በተቃዋሚዎች መካከል የሚካሄደው ውይይት አስቸኳይነትን በሚመለከት የማያወላዳ መልእክት ይዞ እንደሆነ አስገንዝበዋል። ቡሩንዲንስ ብሩንዲንስ ኢንጌጅ ሲሪየስ ዳያሎግ ቡሩንዲያውያን ሀገሪቱን ካለችበት ሁኔታ የሚያወጣ ንግግር እንዲያካሄዱ እንደምንፈልግ የሚያስረዳ ነው መልእክቱ። ያለው መንገድ ይህ ብቻ ሆኖ ነው የሚታየን። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት መልእክተኞች ቡሩንዲ ሲገቡ የተባበሩት መንግስታት ድርጅት በሀገሪቱ ሊኖረው ስለሚችለው ፖለቲካዊ ህልውናና ግጭት እንዳይነሳ ለመከላከል የአፍሪቃ ህብረት ለመላክ ስላስበው አምስት ሺህ ወታደሮች ጉዳይም ይነጋገራሉ። ፕሬዚደንት ንኩሩንዚዛ እስካሁን ባለው ጊዜ የአፍሪቃ ህብረት ወታደሮች የመላኩን አማራጭ አጥብቀው ተቃውመዋል።